የኦሮሞ ነጻነት ግንባር ኦነግ፣ የኦሮሞ ፌዴራሊስት ኮንግረንስ ኦፌኮና፣ የኦሮሞ ብሔራዊ ፓርቲ ኦፓ ጥምረት ከመሰረቱ ወዲህ የአዲስ አበባውን የሚሊኒየም አዳራሽ ጨምሮ በምስራቅ ኦሮሚያ ሰሞኑን ከደጋፊዎቻቸው ጋር ተገናኝተዋል። ስሜታዊ ሊባሉ የሚችሉ ንግግሮችንም አድርገዋል። ለቀጣዩ ምርጫ መወዳደሪያ አጀንዳችን ይሆናል ያሉትን ሀሳባቸውን በየመድረኩ አንጸባርቀዋል። ፖለቲከኞቹ በንግግራቸው ገና ከጅምሩ አነጋጋሪ የሆኑ ሀሳቦችንም እንዳንጸባረቁበት ተነግሮላቸው አቶ በቀለ ገርባ በሚሊኒየም አዳራሽ ባደረጉት ንግግራቸው ከስድስት ወራት በኋላ መንግስት ማቋቋም ስለመቻላቸው እርግጠኛ የሆኑበትን ንግግራቸውን አሰምተዋል። ብይ ኩን ኬሱማ ኦሮሞን ኤገጨቤን አሲ ሞቱማ መታሳቲ ቀባቴ ይህ ህዝብ መንፈሱ ከተሰበረ ወዲህ የራሱ መንግስት ኖሮት አያውቅም። ዘርፎት የሚሄድ እንጂ ረግጦት የሚሄድ እንጂ፣ የሚጨቁን እንጂ፣ ማንነቱን ረግጦ ቋንቋውን የሚያጠፋ እንጂ የራሴ መንግስት የሚለው አቋቁሞ አያውቅም። ነገር ግን እውነት እውነት እላችኋለሁ ከስድስት ወራት በኋላ የኦሮሞ የፖለቲካ ፓርቲዎች ተጣምረን የኦሮሚያን ድንበር የሚያስከብር ራሱን ቀና አድርጎ እንዲሄድ የሚያደርግ የራሳችንን መንግስት እናቋቁማለን። መታሳ ወልቀበቴ አከንዴ ሙከንታዝዙ ሞቱማ መታገኛ እናበና። አቶ ጀዋር መሐመድም ሀረር ላይ ለተሰባሰበው ደጋፊያቸው የምርጫ ቅስቀሳ መሰል ንግግር አድርገዋል። በቀለ ገርባ ይታገልልናል ካላችሁ ጀዋር መሐመድ ታግሎ ይታገልልናል ካላችሁ፣ ይሄ ቡድን የምንፈልገውን አመራር ይሰጠናል ብላችሁ እምነት ከሰጣችሁን ድምፃችሁን፣ ሰታችሁን እንደ ፍላጎታችሁ፣ እንደ ህልማችሁ እንመራችኋለን። በተመሳሳይ አቶ ዳውድ ኢብሳም በአዲስ አበባና በመሬት ጉዳይ ላይ ስለሚከተሏቸው ፖሊሲዎች ለደጋፊዎቻቸው በሚሊኒየም አዳራሽ ካደረጓቸው ንግግሮች ተከታዩም ብለዋል። ፊንፊኔን ቡልቲንሳ ኦሮሚያ ጃላታውን ዳንታንሳ የፊንፊኔ ከተማ በኦሮሚያ ክልል መንግስት ስር መሆኑ ለኦሮሞና ለኦሮሚያ ከሚሰጠው ጥቅም በላይ በፊንፊኔ ከተማ ውስጥ ለሚኖሩት ነው። መሬት የህዝብ ነው፣ ለህዝብ መመለስ አለበት። ለህዝብ ሲመለስ በህዝብ በተመረጠ መንግስት የሚተዳደርና በክልል መንግስታት የሚተዳደር ነው እንጂ የፌዴራል መንግስት አይደለም። የፌዴራል መንግስት መሬት የለውም። የኦሮሞን ፖለቲካ በቅርበት የሚከታተሉትና በአዲስ አበባ ዩኒቨርሲቲ የዶክትሬት ዲግሪያቸውን በመከታተል ላይ የሚገኙት ረዳት ፕሮፌሰር ብዙአየው ገደፋ ፓርቲዎቹ ያለ ጊዜው የጀመሩት ያሉት የምርጫ ዘመቻ በሀገሪቱ ሰላማዊ ምርጫ ለማካሄድ በሚደረገው ሂደት ላይ አሉታዊ ጫና አለው ይላሉ። አኩማ ዱላ ናፍለጣ ወይት ከንሳን የገለን ጃንጅቱር ኤሌክሽን ካምፔይኒ ከን የምርጫ ዘመቻ ነው የጀመሩት። ብሔራዊ የምርጫ ቦርድ በግልጽ ማስጀመር የነበረበትን እነርሱ ከወዲሁ የጀመሩ ይመስለኛል። ምን አስቸኮላቸው ብለን ስናይ በእርግጥ እነዚህ ሰዎች ከህዝብ ተራርቀው ስለነበረ ተጠምተዋል ልትል ትችላለህ። ነገር ግን ለእኔ ትክክል አይደለም። ሁሉም በጊዜው ይደርሳል። ገና አምስት እና ስድስት ወራት ናቸው የቀሩት። ቀድመው ስለሮጡ አያሸንፉም፣ ስለዘገዩም አይሸነፉም። ትልቁ ነገር የህዝብ ልብ ውስጥ ያለው ጉዳይ ነው። ዱረፊ ደፊት ቁመንባቱ እኒ ጉዳን ኡመኒ ማልጀዳ ረዳት ፕሮፌሰር ብዙአየሁ እንደሚሉት የፖለቲካ ፓርቲዎች ያሻቸውን አጀንዳ ይዘው መቅረብ መብታቸው ቢሆንም በተለያዩ ጊዜያት ለተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች ተጋልጦ ለኖረው የኦሮሞ ህዝብ የተለመደ አጀንዳ ይዘው በመምጣት ህዝቡን ከነበረበት ችግር ለማላቀቅ መፍትሄ እንደማይሆን ይናገራሉ። ከን አጀንዳ ጎደተኒ አካ ሳንዩ ንነ ሰሞኑን ቅስቀሳ የሚያደርጉ ፓርቲዎች ይዘዋቸው የመጡት አጀንዳዎች ቀደም ሲል ብዙ የተባለላቸው ናቸው። አሁን እንደ አዲስ መምጣቱ ገርሞኛል። ስለ አፋን ኦሮሞ፣ ስለ ፊንፊኔ ጉዳይ፣ ራስን በራስ ስለማስተዳደር፣ እነዚህን ነገሮች አጀንዳ አድርጎ ይዞ የሚወጣ ፓርቲ ምን ነው ሌላ አጀንዳ የለውም ወይ የሚል ጥያቄ ያስነሳልንዱ የሆነ ሆኖ ቀን ያልተቆረጠለት የኢትዮጵያ ምርጫ 2012 ቅስቀሳ ፍልሚያው ጠንከር እንደሚል ከሚጠበቅበት ከኦሮሚያ ክልል እንዲህ ተጀመረ። የኢትዮጵያ ብሔራዊ የምርጫ ቦርድ ምርጫ የሚያካሂድበትን ቀን ገና አላሳወቀም። ዘመቻውን የሚቀላቀሉ ተከታዮችስ እነማን ይሆኑ?